i የሁሉም ችግሮች ምንጭ የሆኑት የስርዓቱ ቁንጮዎች የትግራይ ሕዝብ ልዩ ተቆርቋሪ ጠበቃና ነጻ አውጪ በመምሰል በህዝቡ ስምና ደም እየነገዱ ለጥቃት፣ ለስደት፣ ለውርደትና ላፈና እየዳረጉት ነው ያለው በዳያስፖራ የአረና ትግራይ አባላትና ደጋፊዎች መሆኑን የገለጸ አንድ ቡድን ዛሬ ባወጣው ባለ አራት ነጥብ የአቋም መግለጫ በአሁኑ ጊዜ ኢትዮጵያ ያለችበትን ሁኔታ መገምገሙን አስታውቋል። ቀውሱን ለመግታት የሰከነ አእምሮ፣ ቆራጥነት፣ ኢትዮጵያዊ ኃላፊነትና በስለት ለው አመራር የነቃና የተደራጀ የህዝብ ተሳትፎ የሚጠይቅ ወቅት ላይ መደረሱን መግለጫው አመልክቷል። የአስተባባሪ ኮሚቴው አባል መሆናቸውን የገለጹልንን አቶ በላይ ገሰሰን ሶሎሞን አባት አነጋግሮ ተከታዩን ሊያቀርብ ነው። በቅድሚያ አመሰግናለሁኝ። ለጊዜው እስቲ መጀመሪያ ራሱን ያስተዋውቁልኝ፣ ማን ነዎት እርስዎ? በላይ ገሰሰ እባላለሁ። ቀደም ሲል ከአስር አመት በላይ የህወሀት ታጋይ ነበርኩኝ። ከዛ እስከ አዲስ አበባ ድረስ ከዛ በኋላ ወደ ውጭ ዓለም ለትምህርት ከመጣሁ ጀምሮ እዚህ ነው ያለው። የህወሓት ታጋይ ነበርኩኝ ሲሉ በበረሃ የትግል ወቅት ማለት ሆነው? አዎ ትምህርቴን የጨረስኩት አውሮጳ ነበር፣ ቼኮዝሎቫኪያ እና ከፍተኛ ትምህርቴን እንደጨረስኩ ወደ ጫካ ነው የገባው ወደ በረሀ ለትግል እዛ ማቲኤ የሚል ማህበር ተጋሩ ኤውሮጳ የሚል አባል ነበርኩኝና በዛው ስንንቀሳቀስ ቆይተን ወደ በረሃ ነው የገባው ያ ማህበራችሁ የህወሀት ድጋፍ ማህበር ነበር ማለት ነው ቀጥተኛ በቀጥታ በህወሀት እንትን ጋር ግንኙነት የነበረው የህወሀት ድጋፍ እንትን ነበረ እስቲ አሁን ዛሬ ስላወጣችሁት የአቋም መግለጫ እንነጋገርና እንዴት ነው ይሄንን የአቋም መግለጫና ውሳኔ ያወጣችሁት እነማንስ ናቸው ያወጣችሁት? እኛ በዲያስፖራ በአውሮፓ፣ በሰሜን አሜሪካ፣ በካናዳና በሌሎች ቦታዎች የአረና አባላትና ደጋፊዎች አለን። በዛ መሰረት በተለያየ ጊዜ ቴሌኮንፈረንስ እናካሂዳለን፣ እንገናኛለን፣ ስለ ሀገራችን ጉዳይ እንወያያለን። የተለያዩ የሞራል የሀሳብ እና የተለያዩ ድጋፎቹም እናደርጋለን። በቀጥታ በሀገር ቤት የሚደረገው እንቅስቃሴ በመድረክ ደረጃም ሆነ በአረና ደረጃ እና አሁን በአስቸኳይ ተሰባስበን ይህን መግለጫ እንድናወጣ ያደረገን በሀገራችን ውስጥ ያለው የፖለቲካ ቀውስን አስመልክቶ እየተካሄደ ያለው በአንድ በኩል ህዝባዊ አመፁ፣ በሌላ በኩል ደግሞ መንግስት የሚወስዳቸውን እርምጃዎችን አሳሳቢ ሁኔታ ስለሆኑ በዚሁ ዙሪያ ነው ተሰባስበን። ያረና አባላትም ሌሎች ጥሪ የተደረገላቸው ምሁራንና ወጣቶቹም ተሰባስበን ረጅም ሰዓት የፈጀ ውይይት አድርገን ነው ይህንን መግለጫ ያወጣ ነው። አቶ በላይ እርስዎ ምንድን ነው ለዚህ ስብስብ? እኔ የኮሚቴው የዚህ ስብስቡ ድጋፍ ኮሚቴ አስተባባሪ ኮሚቴ አባል ነኝ። ምንድን ነው የሚባለው ኮሚቴያችሁ? የአረና ትግራይ ድጋፍ ኮሚቴ ዲያስፖራ፣ በዲያስፖራ የአረና ትግራይ ደጋፊዎችና አባላት ማለት ነው። አዎ፣ እናንተ አባላት ናችሁ የአረና ትግራይ ወይስ በድጋፍ ደረጃ ብቻ ነው ያላችሁ? በድጋፍ ደረጃ ነው ግንኙነት። አባላት ሊኖሩ ይችላሉ። በአጠቃላይ ሞብላይዝ የምናደርገው ግን በድጋፍ ደረጃ ነው። ግንኙነት አላችሁ ከአረና ትግራይ ጋር እናንተ በቀጥታ? አዎ፣ ግንኙነት አለን የምንገናኘው ደግሞ ያው በመድረክ ነው፣ በውይይት ነው። አቶ በላይ በዚህ አቋም መግለጫችሁ ላይ እንግዲህ እንደሚነግሩኝ ከሆነ እናንተ ደጋፊዎች ናችሁ። በደጋፊነት ያወጣችሁት የአቋም መግለጫ እንጂ በድርጅት ደረጃ የወጣ ድርጅታዊ መግለጫ አይደለም። ድርጅታዊ መግለጫ ነው ብሎ መናገር ይቻላል እንዴ? አይደለም ድርጅታዊ መግለጫ አይደለም። ይሄ አረና ራሱ ፓርቲ ስለሆነ በፓርቲ ደረጃ ተወያይቶ የሚያወጣው መግለጫ ሊኖረው ይችላል፣ ላይኖረውም ይችላል። እኛ ግን በሀገራችን የሚደረገው ማንኛውም ነገር ማንኛውም የሚደረገው ለዲሞክራሲ፣ ለፍትህ፣ ለነጻነትና ለሰላም የሚደረገውን እንቅስቃሴ ለመደገፍ ብለን የተሰባሰብ ነው ነው። ስለዚህ ይሄ የደጋፊዎች መግለጫ እንጂ የፓርቱ መግለጫ አይደለም። እስቲ ይሄንን የደረሳችሁበትን አቋም ዋና ዋና ነጥቦቹን አጠር አድርገው ይንገሩኝ። የደረስንበት አቋም አንገብጋቢ ናቸው ብለን ትኩረት የሰጠናቸው በመግለጫው እንደ ተጠቀሰው አራት ነጥቦች ናቸው። አንዱ የትግራይ ህዝብን ከህወሀት መኖፖላዊ አገዛዝ ነጻ ወጥቶ የሰላም እና የዲሞክራሲ አየር የሚተነፍስበት ሁኔታ መመቻቸት እንዳለበት እና ህዝቡ መብቱን ለማስከበር በሚያደርገው ማንኛውም እንቅስቃሴ ከጎኑ እንደምንሰለፍ ነው። ሁለተኛ በትግራይ እየመራ ያለው ኦልሞስት ላለፉት አርባ ሀምሳ ዓመታት በአንድ ድርጅት ሞኖፖላዊ አገዛዝ ውስጥ ነው ያለው የትግራይ ህዝብ። ስለዚህ መፈናፈኛ ያጣውን ህዝብ አማራጭ ሀይል ያስፈልገዋል ብለን ስለምናምን አረና ትግራይን በትግራይ ውስጥ እንደ አንድ አማራጭ ሆኖ በነጻነት እንዲንቀሳቀስ ያለንን ድጋፍ ለመስጠት ነው። በገንዘብም በሀሳብም በሞራልም ለመደገፍ ሁሉም ተስማምቷል። ሌላው የህልና እስረኞች እንዲፈቱ ያው በተለያየ ሁኔታ ተቀርበዋል። የተወሰኑ በፈተዋል፣ በኦሮሚያ በመህል ሀገር እና በተለያዩ ቦታዎች። በትግራይ ግን በተለይ አረና በተለያየ ጊዜ የተለየ አቋም ስለያዙ ብቻ ሕገ መንግሥት የሰጣቸውን መብት ተጠቅመው በህጋዊና በሰላማዊ መንገድ ስለተንቀሳቀሱ ብቻ ከመንደር ከመንገድ እየታፈሱ የታጎሩ አባላትና ደጋፊዎች አሉ። ስለዚህ እነዚህ አስታዋሽ የላቸው። በሀገር ደረጃም ቢሆን በተለያዩ አንዳንድ አልፎ አልፎ ካልሆነ በስተቀር በትግራይ አስታዋሽ የሌላቸው፣ የህግ ከለላ የሌላቸው፣ ጥብቅና የሌላቸው በእስር ቤት የታጎሩ በመቶዎች የሚቆጠሩ የህሊና እስረኞች አሉ። ስለዚህ እነዚህ በአስቸኳይ እንዲፈቱ የሚል ነው አንዱ። አራተኛው ደግሞ አሁን የወጣው የአስቸኳይ ጊዜ አዋጅን በሚመለከት ነው እና አዋጁም፣ ሁላችንም እንደምናየው እኛም ይሄ ስርዓት በዚህ ከቀጠለ ያው አብቅቶለታል። ስለዚህ ምናልባት ለራሱም የሚሆን ለራሱንም ለማዳን ህዝቡንም ለማዳን ሀገሪቷን ከመበታተን ለማዳን ሰላማዊ የሆነ መፍትሄ ያመጣል ብለን ስንጠብቅ አስደንጋጭ የሆነ የአስቸኳይ ጊዜ አዋጅ አውጥተዋል። ይህ አዋጅ ደግሞ ምናልባት ለስርዓቱ የስልጣን ማቆያ ካልሆነ በስተቀር አሁን ለተከሰተው ችግር መፍትሄ ይሆናል ብለን አናምንም። ከመባባስ አልፎ መፍትሄ አይሆንም። ስለዚህ አዋጁን አንደኛ ታጋሹን፣ ሰላም ወዳዱን፣ ህግ አክባሪውን የኢትዮጵያ ህዝብ ክብር የሚዳፈር ነው። ህዝቡን አይመጥንም። ሁለተኛ ደግሞ አመፅ መፍትሄ ሊሆን አይችልም። ስለዚህ ይሄ አዋጅ መነሳት አለበት። ተነስቶ ሁሉንም አሳታፊ የሆነ ሀገራዊ መፍትሄ መፈለግ አለበት ብለን ነው የምናምነው። የቀቢጸ ተስፋ እርምጃዎችን ነው እየወሰደ ያለው ገዢው ፓርቲ ብላችኋልና፣ ምን ማለት ነው የቀቢጸ ተስፋ እርምጃ ማለት? ስርአቱ አጣብቅኝ ውስጥ ገብተዋል። በአንድ በኩል የህዝቡን መነሳሳትና አመፅ ወደማይቀለበስበት ደረጃ ደርሷል። በኢትዮጵያ ውስጥ እየተካሄደ ያለው የህዝብ እንቅስቃሴ፣ የህዝብ መነሳሳት፣ የወጣቱን መነሳሳት ፈጽሞ ሊቀለበስ በማይችልበት ደረጃ ደርሷል። ይሄ አልገባቸውም። ወጣቱ እያለ ያለው በአሁን ባለንበት በሀያ አንደኛው ክፍለ ዘመን ላለው ህብረተሰብ፣ ላለው ትውልድ የሚመጥን የፖለቲካ ምህዳር ይኑር የሚል ቋንቋ ነው እየተናገረ ያለው እነሱ ግን ገና በዘመነ ደደቢት የነበረ የቀረጹትን ሀሳብ እና ፖሊሲ ነው እየተናገሩ ያሉት። ስለዚህ ስርአቱ ከህዝቡ ጋር ብቻ ሳይሆን ከጊዜም ጋር እየተላተመ ነው። ስለዚህ ይህንን መፍትሄ ማድረግ አልቻሉም። ያለው የህዝብ ጥያቄም የመመለስ አቅም፣ ሞራል፣ ራዕይ የላቸውም። ስለዚህ ይሄ ስለሌላቸው ልምዳቸው ስለሌላቸው ያው በለመዱት በጡንቻ መፍታት የሚል ነው የመረጡት ምርጫ። ስለዚህ ይሄ አማራጭ አጥተው እያደረጉት ያሉት ሁኔታ ነው። ስለዚህ ይሄ የቀቢጸ ተስፋ ምናልባት ህዝቡን ብንኮረኩመው መፍትሄ ያመጣ ይሆናል፣ እንደተለመደው ላለፉት ዓመታት እንዳደረጉት ሁሉ ፀጥ ረጭ ብሎ ይገዛ ይሆናል ብለው ነው እየወሰዱ ያሉት። ይሄ የቀቢጸ ተስፋ እርምጃ ነው እንጂ ስንዝር ታህል ለውጥ ሊያመጣ አይችልም። ሌላው አቶ በላይ በዚህ በአቋም መግለጫችሁ ቁጥር ሶስት ላይ በትግራይ ምድር በጨለማ እስር ቤት ውስጥ ታጉረው በመሰቃየት ላይ የሚገኙ የአረና ትግራይ አባላትና ሌሎች የሕሊና እስረኞች ብላችሁ የጠቀሳችሁት አረጋ አለ። ይሄ እንግዲህ የሚናገረው አንደኛ አያያዙ የከፋ መሆኑን፣ ሁለተኛ ቁጥራቸው ብዙ መሆኑን ታጉረው በመሰቃየት ላይ ሲል ማለት ነው። ለመሆኑ ስንት ይሆናሉ እነዚህ እስረኞች ትግራይ ውስጥ አሉ የምትሏቸው በምን ሁኔታ ነው ይሄንን ማሰቃየት ብላችሁ የገለጻችሁትን ነገር የምታዩት ምን ማለት ነው? ቁጥራቸው ለጊዜው በእጄ ዝርዝሩ የለኝም። ድንገትም ስለደወልክልኝ ቁጥሩ ይህን ያህል ናቸው ብዬ እንትን ለማለት አልችልም። አሁን ግን እርግጠኛ ነኝ በመቶዎች የሚቆጠሩ እስረኞች ግን እንዳሉ በየጊዜው ከምሰማው መረጃዎች እረዳለሁ። በጨለማ ወይም ደግሞ በመሰቃየት ላይ ያሉ የሚለው ያው በመግለጫው እንደተዘረዘረው በአረና ትግራይ አባላት የሚደርሰው በደል የሰው ልጅ የሰብአው ልጅ ከሚሸከመው በላይ ነው። ድርጅቱን ለማዳከም ተብሎ የሚወሰደው እርምጃ ብዙ ናቸው። ከማህበራዊ ማግለል ጀምሮ ሰዎችን የአረና አባላትም ሆነ አመራሩ ህዝብን ሰብስበው ለመናገር ሲሄዱ ስብሰባውን በመበተን ጽሕፈት ቤት እንዳይከራዩ አከራዮቹን በማስፈራራት ጽሕፈት ቤታቸውን በጉልበት ገብተው በመበርበር በመዝጋት አባላቱን አጥቂ ቡድን እያዘጋጁ በመንገድ ላይ በአደባባይ መደብደብ ከአባላት የትግራይ ልጆች የአረና አባላት እንዳይሆኑ አማራጭ ሀሳብ እንዳይኖራቸው ሲሞቱ እንዳትቀብሯቸው ሻብናንታ እንዳትሏቸው እሳት እንዳስታጭ እንዳታስጭሯቸው የሚል እስከ የሚያገል ውሳኔዎች እስከ ማሳለፍ የሚሄዱበት ጉዳይ ነው ያለው። የአረና አባላት በመንግስት መስሪያ ቤት እንዲሰሩ የተገደቡ ናቸው። አይችሉም የአረና አባላት የትምህርት እድል አግኝተው ወደ ውጭ ለመውጣት አይችሉም። የአረና አባላት ሌላ ቀርቶ በእርዳታ የመጣ ስንዴ እንኳን እንዳይካፈሉ፣ በአጠቃላይ ሀገር ያፈራውን ጥቅማ ጥቅም እንኳን ለእነሱ አይመለከትም። የትምህርት ቤት ደጃፍ የማየት በከፍተኛ ትምህርት እድል የማግኘት የተገለሉ ናቸው። እንደ ሁለተኛ ዜጋ የሚቆጠሩ አባላት ናቸው። ስለዚህ ይህንን ግፍ በአደባባይ ህዝቡን የሚያየው ነው። ሌላ ደግሞ በእስር ቤት እንደ ማንኛው በተለያዩ ቦታዎች እንደሚያደርጉት በአረና አባላትም እየደረሰ ነው ያለው። ይሄ በተለይ በትግራይ ህዝቡ አቤት እንዳይል መፈናፈኛ የለውም። የህግ ከለላ እንዳይኖራቸው የትግራይ ህዝብ በህገ መንግስት አይመለከተውም። ገና በጨካ የነበረው ህግ በካድሬ ነው የሚመራው። ስለዚህ የህግ ከለላም የላቸውም። ሰብአዊ መብታቸውም የተገፈፈን ነው ህገ መንግስታቸውም የተገፈፈ ነው። የተነጠቀ ነው። ስለዚህ አማራጭ ያለው ዝም ብሎ ያው በስርአቱ መሰቃየት ነው። እና በዚህ ሁኔታ ነው እየተሰቃዩ ናቸው ብለን ያወጣ ነው መግለጫ። ይህንን መነሻ በማድረግ ነው ሰለሞን ይሄ ያልኩት፣ ዝም ብዬ አለፍ አለፍ ብዬ ተጣድፌ እየነገርኩ ያለሁት እንጂ እዛ ውስጥ የሚደረገው ግፍ ለመናገሩም ይዘገንናል። ሌላ ቀርቶ የባዕድ ወራር እንኳን ያደርገዋል ብለህ የማትገምተው ስራዎች ነው እዛ የሚሰሩ። አቶ በላይ፣ የትግራይ ህዝብ የዚህ ስርዓት ተጠቃሚ ነው የሚል አመለካከት ያላቸው ሰዎች አሉ። በግልጽም በተዘዋዋሪም ይህንን አመለካከታቸውን የሚያንጸባርቁ ሰዎች ይደመጣሉ። የህወሀት ደጋፊ ነው የሚልም ሀሳብ ያላቸው ሰዎች አሉ። የበረታ ተቃውሞም የትግራይ ህዝብ አያነሳም። ጭቆና ይካሄዳል ይባላል። ሌሎችም ከሙስና ጋር የተያያዙና ሌሎችም ውንጀላዎች ይነሳሉ፣ ክሶች ይነሳሉ አሁን ባለው የኢትዮጵያ መንግስት ላይ እና የትግራይ ህዝብ ግን የስርዓቱ ተጠቃሚ ነው፣ መቃወም አይችልም ወይም አይቃወምም የሚሉ ይሰማሉ። እንደዚህ አይነት አስተያየቶች ምናልባት እርስዎም ሳይሰሙት አይቀሩም። ምንድን ነው እናንተ በዳያስፖራ ያላችሁ የአረና ትግራይ ደጋፊዎች እንደዚህ ያላችሁ ምላሽ በጣም ጥሩ በጣም ጥሩ ጥያቄ ነው የጠየቀኝ ሰለሞን። ይሄ ደግሞ በአጭር ጊዜ የሚመለስ ሳይሆን፣ እኔም በተለያዩ መንገዶች እሰማለሁ፣ ሁላችንም እንሰማለን። ለእኛ እንቆቁልሽ ነው የሚሆንብን። ለምን የትግራይ ህዝብ ችግር ራሱ የትግራይ ህዝብ ነው የሚያውቀው። እነዚህ ጥያቄዎች የሚነሱ ደግሞ አንድ ሁለት ሶስት ነገሮችን ካለማወቅ የተነሳ ነው። አንደኛ የትግራይ ህዝብ ታግሎ የባህር በር የሌላት ሽባ ሀገር ይዞ በመቅረቱ ደስተኛ ነው የሚል ካለ፣ የትግራይ ህዝብ ለጋ ወጣት ልጆቹን በሳህል በረሃ የአሞራ ሲሳይ ሆነው የኤርትራ ነጻነት ማዳበሪያ ሆነው መሳሪያ ሆነው በመቅረታቸው የትግራይ ህዝብ ደስተኛ ነው ብሎ የሚያስብ ካለ፣ የትግራይ ህዝብ ደርግን ከወደቀ በኋላ እፎይታ አገኛለሁ ብሎ ያሰበውን እንደገና በሻዕብያ መወረሩ መደፈሩ፣ ዳር ድንበሩን መፍረሱ፣ መሬቱን መጣሱ የትግራይ ህዝብ ደስተኛ ነው ብሎ የሚያስብ ካለ ተሳስተዋል። የትግራይ ህዝብ ባህሉ፣ ታሪኩ፣ እሴቱ፣ ብሔራዊና ሀገራዊ ማንነቱን ማራከሱና ማንቋሸሹ ደስተኛ ነው ብሎ የሚያስብ ካለ የተሳሳተ ነው። ሁለተኛ አንድ ስርአት አምባገነን ነው ከተባለ፣ ጨቋኝ ስርአት ነው ከተባለ ለአንዱ ሰይጣን ለአንዱ ግን መልአክ የሚሆንበት የለም። የህወሀት መሪዎች ወይም ደግሞ የህወሀት ኢህአዴግ ስርአት ጨቋኝ ስርአት ነው። የህወሀት ኢህአዴግ ስርአት ከገንዘብና ከስልጣኑ በላይ የሚሳሳለት ህዝብ የለም። ምናልባት የትግራይ ህዝብን ወደ አዲስ አበባ ቤተ መንግስት ለማድረስ እንደ ኮረቻ አድርገው ተጠቀሙበት እንጂ ከሌላው የተለየ ጥቅም የለውም። ምናልባት ባዶ የነበረችውን ትግራይ አልፎ አልፎ የሚታዩትን ፋብሪካዎች፣ የልማት ተቋማት ሊኖሩ ይችላሉ። እነዚህ ለትግራይ ህዝብ ሀውልት ናቸው። ሀውልት አባባሌ ምንድን ነው? ዝም ብሎ ቁመው የሚታዩ ዝም ብሎ እንደ ማንኛውም እንትን የሚያያቸው እንጂ የሚጠቀምባቸው ማን ነው? የማን ኪስ ነው የሞሉ ያሉት የማን ሀብት ነው እያካበቱ ያሉት የሚለው እራሱ የትግራይ ህዝብ ነው የሚያውቀው። ስለዚህ የህወሀት መሪዎች ኪስ የሚያዳብሩ የልማት አውታሮች ናቸው ያሉት እንጂ ለትግራይ ህዝብ የሚጠቁሙ አይደለም። የትግራይ ህዝብ ቢጠቀም ኑሮ ያው ሁሉ ነው። ሁላችንም እንደምናውቀው ማለት ነው። በመሀል ሀገር በየከተማው በልመና ያጥለቀለቁት የትግራይ ተወላጆች ናቸው ተብሎ ነው የሚነገረው። በአሶሳና በሌሎቹ በትግራይ ውስጥ መኖር አልቻልንም እያሉ ወደ ሌላ ክፍለ ሀገራት የሚሰደዱ የሚጎርፉ የትግራይ ተወላጆች ታቸው ይቁጠሩ። የትግራይ ህዝብ የህወሓት ተጠቃሚ ቢኖር ኑሮ በሺዎች የሚገመቱ ወጣቶች ከሀገራቸው እየፈለሱ በየምድረ በዳው የአሞራ በውሃ አጥም እየደረቁ የሚሞቱ በባህር ሰጥመው የሚቀሩ የተለያዩ የሽብር ጥቃቶች ሰለባ ሆነው የሚቀሩ ወጣቶች ባልሆኑ ነበረ። የትግራይ ህዝብ ተጠቃሚ ቢሆን ኑሮ በሀያ ሺህ በአስር ሺዎች የሚገመቱ የሚገመቱ ወጣቶች ከትግራይ ፈልሰው በኤርትራ የደምሂት የሚለውን ድርጅት መስርተው ባልታገሉ ነበረ። ስለዚህ የትግራይ ህዝብ ተጠቃሚ አይደለም። አንዱ እሱ ነው። ሁለተኛ የትግራይ ህዝብ ለግጭት የዳረጉት ከሌላው ወገኑ ጋር እንዲላተም እያደረጉት ያሉት እነሱ ራሳቸው መሆናቸውን ህዝቡ ያውቃል። በቅርቡ ከጎንደር ከጎጃም፣ ከተለያየ ቦታ ፈልሰው በነበረው አለመረጋጋት በነበረው ግጭት በገዛ በታገሉባት ሀገር በታገሉባት ምድር ራሳቸውን መስዋዕትነት ከፍለው ባቆይዋት ሀገር ይኸውና ሪፊጂ ሆነው ስታያቸው የሚያሳዝን ነው። ስለዚህ በዚህ ደስተኛ አይደለም የትግራይ ህዝብ እና ያሉት የልማት አውታሮች የሚባሉ ራሱ ስርዓቱ የሚጠቀምበት የህወሀት መሪዎች ለራሳቸውም ለልጅ ልጃቸውን የሀብት ማካበቻ አድርገው የሚጠቀሙባቸው እንጂ የትግራይ ህዝብ ተጠቃሚ አልሆነም። ባይተዋር ነው። ለዚህ ለልማቱ አንድ እሱ ነው። ሌላው ደግሞ ህዝቡ እንዲያ የሚፈልጉት በትግራይ ህዝብና በሌላው ወገን መቃቃር እንዲኖር፣ አለመተማመር እንዲኖር፣ በጥላቻ ላይ የተመሰረተ ግጭት እንዲኖር የሚያደረጉ በስተጀርባ ሆነው የሚያደረጉ እነሱ ህወሀቶች ናቸው። ለምሳሌ እንንገርህ፣ ባለፈው ወር በቅርቡ በመቀሌ ላይ የተደረገው ስብሰባ እነዚህ ነባር የሚባሉ ሰዎች ትግሉ እየበረታ ሲመጣ አመፅ እየበረታ ሲመጣ ምንድን ነው ያሉ? አዎ የተሳሳተ መረጃ እናቀርብ ነበረ፣ የተሳሳተ መረጃ እያቀረቡ ያሳስቱን ነበረ። ስለዚህ የትግራይ ህዝብ ያልበላ በልተዋል፣ ያልለማ ለምተዋል እያል እናቀርብ ነበር ብለው እንትን ነው። ይሄ ደግሞ ሆን ብለው ነው የሚያቀርቡ። ለምን ሌላውን የትግራይ ህዝብ የሌላውን ድርሻ ወስዶ በላ እንዲባል፣ የዚህ ስርዓት ተጠቃሚ ነው እንዲባል ስለሚደረግ ነው። ስለዚህ እነሱ ሆን ብለው የሚያወሩት ነው እንጂ እሱ አይደለም። ህወሀት እኮ ሁለት ስለት ያለው ጥቃት ነው የሚያደርገው። በአንድ በኩል የትግራይ ህዝብን የስርዓቱን መሳሪያ እንዲሆን አስፈራርቶ፣ አሸብሮ፣ ህዝቡ አማራጭ አሳጥቶ የሌላ ጅብ ከሚበላ የወንዝዬ ጅብ ይብላኝ ብሎ የእነሱ የስልጣን መሳሪያ ሆነው ያደርጋሉ። ይሄ አንዱ ስለት ነው። ሌላው ስለት ደግሞ በተቃዋሚ ጎራው ውስጥም እየገቡ ዘሰርገው እየገቡ ልክ በትግራይ ህዝብ ያነጣጠረ ጥቃት እንዲደረግ መጥፎ ፕሮፓጋንዳ እንዲተላለፍ መጥፎ መልዕክት እንዲተላለፍ ያደርጋሉ። ይሄም አንድ ስለት ነው። ስለዚህ የህወሓት መሪዎች እየተጠቀሙ ያሉ በአንድ በኩል በትግራይ ህዝብ ደም ነው፣ ሁለተኛ ደግሞ በኢትዮጵያ ህዝብ ደም ነው። ህዝብን እያጋጩ ያሉ በስተጀርባ ሆነው እነሱ የህወሓት መሪዎች ናቸው። ይህንን ነው መረዳት ያቃተው ሰው። ሌላው አንድ ነጥብ ልነግርህ የምፈልገው የዚህ የትግራይ በልተዋል ምናምን የሚለው እንግዲህ የትግራይ ህዝብ በአንድ በኩል የስርዓቱ ተጠቃሚ አይደለም። በሌላ በኩል ደግሞ እነሱ ራሳቸው በእጃዙር የጥቃት ሰለባ እንዲሆንና የነሱ ዘላለማዊ ስልጣን መሳሪያ ሆኖ እንዲኖር ለማድረግ በሚሰሩት ተውኔት ነው የውጭውን ወይም በሩቅ ሆኖ ለሚያዩ የትግራይ ህዝብ የተለየ ተጠቃሚ፣ የስርዓቱ ደጋፊ አድርገው የሚያቀርቡት እንጂ ሀቁ የትግራይ ህዝብ ለህወሀት ከሀገሩ በላይ አይወደውም፣ ከህልውና በላይ አይወድም። እነሱ ግን የሚያቀርቡት የትግራይ ህዝብን የፈጠሩ እነሱ የትግራይ ህዝብ ከሀገሩ በላይ ለህወሀት እንደሚወድ እንደሚደግፍ አድርገው ለሌላውን በማቅረብ ነው። ይህንን አሁን ቀደም ብለህ የጠየቅኸኝ እንትን እንዲኖር ያደረጉት አቶ በላይ በዚህ በዛሬ የአቋም መግለጫችሁ ላይ ከተቃወማችኋቸው ጉዳዮች አንዱ የአስቸኳይ ጊዜ አዋጁ ነው። ይሄ የአስቸኳይ ጊዜ አዋጅ ሲወጣ ደግሞ በሀገሪቱ ውስጥ ከቁጥጥር ውጭ ሊሆኑ የሚችሉ ሁኔታዎች ሊፈጠሩ ይችላሉ ከሚል ስጋት እንደሆነ ወይም ደግሞ በመደበኛው የህግ ማስከበር ስርዓት ላይያዝ ይችላል ወይም ከዛ ውጭ ሊሆን ይችላል የሚሉ የሁከት ሁኔታዎች ሊፈጠሩ ይችላሉ ከሚል ስጋት መሆኑን ባለስልጣናቱ ተናግረዋል በተለያዩ አጋጣሚዎች። ከስጋቶቹ መካከል በአንድ የህብረተሰብ ክፍል ላይ ጥቃት ሊሰነዘር ይችላል የሚሉ ስጋቶችም እንዳሏቸው ይናገራሉ። እንግዲህ ይሄ አንድ የህብረተሰብ ክፍል ከሚባሉት መካከል የትግራይ ህዝብ አንዱ ነው ብሎ መገመት ከባድ አይደለም። ይሄንን ያህል እርስዎ እንደ አንድ የትግራይ ተወላጅ አሁን ባለው ሁኔታ ኢትዮጵያ ውስጥ በትግራይ ልጆች ላይ ከማንም ወገን ተነስቶ ይሁን ህዝብ በህዝብ ላይ ወይም ጎሳ በጎሳ ላይ ግጭት ተነስቶ ይሁን ጥቃት ሊፈጸም ይችላል፣ እንዲህ ጎሳ ላይ ያነጣጠረ የሚል ስጋት አለዎት? ትክክል አለኝ። ለምን? አማራጭ ያጣ ህዝብ ሰሚ ሲያጣ የሚያዳምጠው ሲያጣ መፍጨርጨሩ አይቀርም። እንኳን ሰብአዊ ፍጡር እንስሳም ባጣብቅኝ ውስጥ ስታስገባው ወይም ይባጭሩሃል ወይም ይነክሰሃል፣ ወይም ደግሞ የተቻለውን ነገር ያደርጋል። ሰብአዊ ፍጡርም እንደዛ ነው። አማራጭ ካሳጠኸው፣ በልቡ የሸፈተ አንጀቱ የቆሰለና የደማ አማራጭ ያጣ ህዝብ መፍትሄ ካላገኘ አድማጭ ካላገኘ እነዚህ በትግራይ ህዝብ ስምና ደም የሚነግዱ መሪዎች በህዝብ ስም በሚያደርጉት በሚሰሩት ወንጀል ህዝቡ በዛ መልኩ መሄዱ አይቀርም። ስለዚህ ይህንን ስጋት አለኝ። ልክ አንተ እንደ ጠየቅከኝ ሰለሞን፣ በሀገራችን ፍትህና ዲሞክራሲ ቢረጋገጥ እኮ ህዝቡ አያምፅም። ህዝቡ የሚያምፅ ቢሆን ኑሮ ይህን ስርዓት አልቀበልህም፣ ወግድ በልልኝ የሚል ቢሆን ኑሮ እኮ ከመጀመሪያው ደርግን አሸንፈው ሲገቡ አይ እናንተ ሀገራችንን ሽባ ሀገር ሆና እንድትቀር ያደረጋችሁት እናንተ ናችሁ። የሀገራችንን ዳር ደንበር የዘመቱ ልጆቻችንን ስትገድሉ ስትገድሉ የነበራችሁ እናንተ ናችሁ። ከባዕድ ጋር አብራችሁ ሀገራችንን ስታደሙ የነበሩ የነበራችሁ እናንተ ናችሁ። የታገላችሁም ለትግራይ ነጻነት ብላችሁ እንጂ ለኢትዮጵያ ነጻነት ብላችሁ አልታገላችሁም። አሁኑም የትግራይ ነጻ አውጪ እያላችሁ ነው እኛን እያደማችሁ ያላችሁ። ስለዚህ ውጥሉን አላለም፣ ይህንን አላለም ህዝቡ። እንዲያውም እነሱ ይቅርታ መጠየቅ ሲገባቸው ህዝቡ ነው ይቅር ይቅር ያላቸው ያለላቸው። በዚህ ምክንያት ገብተው እንደ ማንኛውም እንትን ሀገር ስልጣን ያዙ። ስልጣን ከያዙ በኋላም የህዝቡን ትዕግስት፣ የህዝቡን ሰላም ወዳድነት፣ የህዝቡን ይቅር ባይነት እንደ ሞኝነት ነው የቆጠሩ፣ እንደ ፍርሃት ነው የቆጠሩ። ደርግ መደምሰስ ማለት ደርግ ማሸነፍ ማለት የኢትዮጵያ ህዝብን ማሸነፍ ማለት ነው ብለው ነው የደመደሙት። ስለዚህ በህዝቡ ላይ የሚደረገው በአንድ በኩል ከንቀት የተነሳ ነው። ይህ ህዝብ ረሀብተኛ ህዝብ ነው። የተደራጀ ሀይል የለውም። አማራጭ የለውም። ያው የምናውቀው ህዝብ ነው። ስለዚህ ቢነሳ ቢንቀሳቀስ የት ይደርሳል? የሚል በህዝቡ ላይ ንቀት ስላላቸው ነው። ሁለተኛ ደግሞ የዘረፉትን ሀብት የያዙትን ወንበር ህዝቡን ካላንበረከኩ መቀጠል አይችሉም። በዚህ ምክንያት ያው የአዋጁ ዓላማ የአዋጁ ምንነትም ይህንን ለማድረግ ነው የወጣው እንጂ ህዝቡ ለኢትዮጵያ ህዝብ። ሰለሞን፣ አንተ ራስህም ታውቀዋለህ። የኢትዮጵያ ህዝብ እኮ እየደማም ይቅርታ እጁን የሚዘረጋ ህዝብ ነው። ለዚህ ህዝብ የወታደር አዋጅ የሚያስፈልገው አይደለም፣ ይቅርታ ብሎ ዘላቂ መፍትሄ መፈለግ ነው። መፍትሄው ደግሞ በእጃቸው ነው። እንዲያውም ሁላችንም እንደምንሰማው እንዳየነው፣ ጠቅላይ ሚኒስተሩ አቶ ኃይለ ማርያም ደሳለኝ ሁል ጊዜ ጥልቅ ተሀድሶ እናደርጋለን፣ ስህተቱ በእኛ ውስጥ ነው ያለው፣ የችግሩ መንስኤ መንግስት ነው፣ ስለዚህ እየተወያየን አንድ መፍትሄ ይዘን ይመጣለን እያሉ ከአስር ጊዜ በላይ ስብሰባ አድርገዋል። አንዲት ስንዝር መፍትሄ ልትሆን የምትችለው ነገር መምጣት አልቻሉ። ስለዚህ አዋጁ ያው የተለመደው አንገትን አስደፍቶ አስፈራርቶ ጸጥ ረጭ አርጎ ለመግዛት የተካሄደ ነው እንጂ የትግራይ ህዝብን ለመጠበቅ ወይም ደግሞ እነሱ የትግራይ ህዝብ ደህንነት ለመጠበቅ ብለው አይደለም። የትግራይ ህዝብ እኮ ህወሀት አይደለም። ዋስትናው የትግራይ ህዝብ ዋስትና እኮ ዘጠና ሚሊዮን ህዝብ ነው። የትግራይ ህዝብ ዋስትና ሊሆን የሚችለው እኮ ህገ መንግስቱን ተግባራዊ ሲሄድ ነው። ስለዚህ ህወሀት የትግራይ ህዝብን ጠወቀ የተዋ የትግራይ ህዝብን ዘብ መሆን አይችሉም። አሁን በኢትዮጵያ ውስጥ የትግራይ ተወላጅ የሌለበት መንደር የለም። ከአንድ ሶስተኛ በላይ የትግራይ ህዝብ ሀብት አፍርቶ አምርቶ ከሌላው ጋር ተግባብቶ እየኖረ አልፎ አልፎ ግጭት ቢነሳም በሚሊዮን የሚቆጠር የትግራይ ተወላጅ በኢትዮጵያ ውስጥ ነው ያለው በየመንደሩ ተሰማርቶ። ስለዚህ ለእያንዳንዱ የትግራይ ተወላጅ አንድ ወታደር ማቆም አይችሉም። ህዝቡ ከተነሳ እንዲያውም ትዕግስት ነው እያደረገ ያለው። ስለዚህ እኔ መፍትሄ የሚሆነው ወታደራዊን በማሰማራት ሳይሆን ያው ለሁሉም የሚሆን የፍትህ የዲሞክራሲ፣ የነጻነትን ማረጋገጥ የሚችል ሰላማዊ መፍትሄ ይዞ መምጣት ነው መፍትሄው እንጂ በአፈሙዝ መፍትሄ ሊሆን አይችልም። አቶ በላይ ገሰሰ በዳያስፖራ የአረና ትግራይ አባላትና ደጋፊዎች አስተባባሪ ኮሚቴ አባል ለሰጡኝ ማብራሪያ አመሰግናለሁ። እንግዲህ ይሄ የውይይታችን መጨረሻ አይደለም። ሌሎችም አካላትን እንደዚሁ ወደፊት አሳትፈን ሰፋ ያለ ውይይትም ክርክርም ለማድረግ ሁኔታዎችን እናመቻቻለን። በእኛ በኩል በድጋሚ እግዜር ይስጥልኝ። ለጊዜው በጣም አመሰግናለሁ። አቶ በላይ፣ እኔም በጣም አመሰግናለሁ። ደህና ነው ሰለሞን።